ኢትዮጵያ በትራፊክ አደጋ ምክንያት በሚሞቱ ሰዎች ብዛት በዓለም ቀዳሚ መሆኗ ተነግሯል። በአዲስ አበባ ብቻ እስካለፈው ዓመት ግንቦት ወር ከሦስት መቶ በላይ ሰዎች በትራፊክ አደጋ ሕይወታቸውን ሲያጡ ከ600 ሚሊዮን ብር በላይ የሚገመት ንብረት መውደሙም ታውቋል። መለስካቸው አምሃ ዝርዝሩን አድርሶናል። ዛሬ በዓለም አቀፍ ደረጃ በትራፊክ አደጋ የሞቱትና የተጎዱ ሰዎች የሚታሰቡበት ዕለት ነው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዕለቱን ዛሬ በልዩ ሁኔታ ሊያከብር ያቀደ ይመስላል። ትኩረቱን ያደረገውም በታዳጊ ወጣቶች ላይ ወይንም በተማሪዎች ላይ የትራፊክ አደጋን ለመቀነስ በሚሠራ አንድ መንግሥታዊ ያልሆነ ድርጅት ላይ ነው። ይህ ሴቭ ዘ ኔሽን የተሰኘ ማኅበር በአምስት አዲስ አበባ ውስጥ በሚገኙ ትምህርት ቤቶች አካባቢ ሥራውን እያከናወነ ይገኛል። አንዱ ስራው ፍላጎቱ ላላቸው ታዳጊ ወጣቶች የትራፊክ ማስተናገድ ስልጠና እየሰጠ ተማሪዎች ወደ ትምህርት ቤት በሚገቡበትና በሚወጡበት ጊዜ ከትራፊክ ፖሊስ አባላት ጋር በመሆን የትራፊክ ፍሰቱን ያለ አደጋ ማቀላጠፍ ነው። ለእነዚህ ታዳጊ ወጣቶች በኤምባሲው የምስክር ወረቀት የሰጡት የኤምባሲው የሕዝብ ጉዳዮች መኮንን ዴቪድ ኬኔዲ የእነዚህ ወጣቶች አገልግሎት ለሚኖሩበት ሕብረተሰቡም ሆነ ለሀገሪቱ ምን ያህል ዋጋ እንዳለው በመግቢያ ንግግራቸው ጠቁመዋል። አለመታደል ሆኖ ኢትዮጵያ በትራፊክ አደጋ ምክንያት በሚከሰት ሞት ከዓለም ከፍተኛ ቦታ መያዟ እናውቃለን። ስለሆነም የእናንተ የእያንዳንዳችሁ ጥረት ይህንን አደጋ በመቀነስ በአዲስ አበባ እንደዚሁም በምትኖሩባቸው መንደሮችና በሀገራችሁ ደህንነታችሁ የተጠበቀ እንዲሆን የምታደርጓቸው አስተዋጽኦች አሉ። ሴፍ ዘኔሽን የተሰኘው ማኅበር የትራፊክ አደጋን ለመከላከል የተለያዩ ሥራዎች የሚያከናውንባቸው ትምህርት ቤቶች ኢትዮ ፓረንትስ ስኩል ኦፍ ፓራጎን፣ ፀሐይ፣ ጮራ፣ ምስካየ ህዙናን መድኃኔዓለም እና ኢየሩሳሌም የተባሉት ትምህርት ቤቶች ናቸው። ሴፍ ዘኔሽን ፍላጎት ያላቸውን ታዳጊ ወጣት ተማሪዎችን የትራፊክ ማስተናገድ ስልጠና ከመስጠት ሌላ አሽከርካሪዎችም የሚሳተፉበትን ዘዴዎች በተግባር ያውላል። የሴፍ ዘኔሽን መስራች አቶ ምስጋናው ቢመራው፣ ሌላው የምናደርገው ቦርድ ነው። መንገድ ላይ የሚቀመጥ ቦርድ አለ። ተንቀሳቃሽ ነው። ጠዋት ተማሪዎች ሲገቡ ይወጣል። ከሰዓት በኋላ ደግሞ ሲወጡ ደግሞ ይወጣል። በቀኑ ጊዜ ያወጡታል። ያ ማለት ምንድ ነው? ከሩቀት አሽከርካሪዎች ሲመጡ ይህንን ትራፊክ ምልክት ያዩታል። መልእክቱም በጣም አስደሳች ነው። በመንገድ ላይ ሲያሽከረክሩ ልክ የእርሰው ልጆች በመንገድ ላይ እንዳሉ አድርገው ይሁን የሚል ነው። ሁሉም ወላጅም ሆነ አሽከርካሪ ያየዋል ይህን ምልክት። ያንን በሚያይበት ጊዜ ከላይ ጀምሮ አቀዝቅዞ መኪናውን ፍጥነት ቀንሶ ይመጣል። ተማሪዎች እንደወጡም ሌላ ማሳወቂያ መንገድ አድርገነዋል ይሄን ቢልቦርድ። በዚህም ይሄን ፕሮጀክት ከጀመርን ጀምሮ ምንም አይነት አደጋ አልደረሰም። ለአንድ አመት አደጋ አልደረሰምና ውጤታማ መሆኑን ማየት ይችለናል። አቶ ምስጋናው እንደገለጹት ከሆነ ለነዚህ ትምህርት ቤቶች ማህበሩ ትኩረት የሰጠው አብዛኞቹ ትምህርት ቤቶች በዋና መንገዶች አጠገብ በመሆናቸው ነው። የተለያዩ መረጃዎች እንደሚያሳዩት ከሆነ በኢትዮጵያ የትራፊክ አደጋ በተለያዩ ምክንያቶች በሚያስደነግጥ መጠን እየተከሰተ ነው። አቶ ምስጋናው ቢመረው ከእነዚህ መረጃዎች በመጥቀስ በአዲስ አበባ ብቻ እስከ አለፈው ግንቦት ወር የሆነውን ይናገራሉ። በአዲስ አበባ ላይ በእርግጥ ከፍተኛ አደጋ አለ። አዲስ አበባ ላይ 323 ሰው በዘጠኛ ውስጥ ህይወቱን አጥቷል። ከግንቦት በፊት በነበረው ዘጠኝ ወር ከዛ በፊት በነበረው ሶስት መቶ ሀያ ሶስት ሰው በትራፊክ አደጋ ህይወቱን አጥቷል። ይሄ ከትራፊክ ማኔጅመንት ኤጀንሲ ያገኘነው መረጃ ነው። ከትራንስፖርት ሚኒስቴር ያገኘነው መረጃ ነው። እና አደጋው ከፍተኛ ነው። አዲስ አበባ ላይ በንብረት ላይ በ9 ወር 668 ሚሊዮን የኢትዮጵያ ብር የሚሆን የንብረት ውድመት እንደደረሰ ትራፊክ ማኔጅመንት ኤጀንሲ ላይ ካገኘ ነው ከጋዜጦችም ከሌሎችም ካገኘ ነው ከሶርሶች ላይ ይህን ማወቅ ይችለናል። በአዲስ አበባም ሆነ በሌሎች የሀገሪቱ ክፍሎች ለሚደርሰው የትራፊክ አደጋ ብዙ ምክንያቶች እንዳሉ የታመነ ቢሆንም ግንባር ቀደም ተጠቃሾቹ ግን አሽከርካሪዎች መሆናቸውን የትራፊክ ፖሊስ መኮንኖች ብዙ ጊዜ ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ アワバ,バ。